የዲደብሊው ዜና ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። ትግራይ ክልል በኢኮኖሚ ፖለቲካ፣ እና ማህበራዊ ጸጥታ ስጋት ውስጥ መሆኗ ተነገረ። በትግራይ ከሚታየው የጸጥታ ስጋት ሌላ የምግብና የመጠጥ ውሃ ብሎም የሕክምና መድኃኒት እጥረት አለ ተብሏል። በተለይ ተፈናቃዮች ከባድ ችግር ውስጥ መሆናቸው ተነግሯል። የአዲሱ የቬኔዙዌላ ጊዜያዊ አስተዳደር በማዱሮ ዘመን እስር ላይ የነበሩ በርካታ ታዋቂ የፖለቲካ እስረኞችን ለቀቀ። የሩሲያ ሰው አልባ አውሮፕላን በዩክሬን መዲና ኪየቭ እና አካባቢው ላይ ከባድ ጥቃት አደረሱ። ኢራን ውስጥ በተከሰተው የኑሮ ውድነት ምክንያት የተነሳው ጸረ መንግሥት ተቃውሞ ዛሬም ተባብሶ እንደቀጠለ ነው። ዜናው በዝርዝር ትግራይ ክልል በአሁኑ ወቅት በኢኮኖሚ፣ ፖለቲካዊ፣ ማህበራዊና የጸጥታ ስጋት ውስጥ እንደምትገኝ በክልሉ የሚንቀሳቀስ የፖለቲካ ፓርቲ መሪ ያመለከቱ። ክልሉ ከጦርነት ፋታ አግኝቶ ብዙም ሳይቆይ ሌላ ጦርነት ያንዣበበበት ያሉት የአረና ትግራይ ሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ትግራይ ክልል የሻዕቢያና የህወሓት እንዲሁም የፋኖ እንቅስቃሴዎች በአንድ ወገን፣ በሌላ ወገን ደግሞ የፌዴራል መንግስት እንቅስቃሴዎች አሉ ብለዋል። ትግራይ ላይ በጣም በኢኮኖሚያዊ ፖለቲካውና፣ ጸጥታዊ ማህበራዊ ቀውስ ላይ ነው የምትገኘው። በጣም ህብረተሰቡ በረሀብ የሚሞትበት ወታደራዊ ፍጥጫዎች ያሉባት፣ ሰላሟን በአንድ ቀን በአንድ ሰከንድ መብላሸት የሚችል ህብረተሰቡም በጣም በአሰቃቂ ሁኔታ ህይወቱ እያጣ ያለበት ሁኔታ ነው እና በጣም በጣም አስቸጋሪ ሁኔታ ነው ያለው የትግራይ ህዝብ ማለት እንችላለን። በትግራይ ከሚታየው የጸጥታ ስጋት ሌላ የምግብ እጥረት በተለይም ተፈናቃዮች የምግብ የንጹህ መጠጥ እና የመሰረታዊ ሕክምና ቁሳቁስ እጥረት መኖሩን ተናግረዋል። በትግራይ ክልል ለመንቀሳቀስ አዲስ የተቋቋመው የሹም ተንቤን ፓርቲ የበላይ ጠባቂ አቶ ገብረ ሚካኤል ተስፋዬ በበኩላቸው በክልሉ የሚታየው መፈናቀል፣ ረሃብ፣ የፍትህ ህጦት አጠቃላይ የህወሓት ወይም በክልሉ ያለው ስርዓት ወለድ ችግር ነው ብለዋል። በትግራይ ውስጥ ያሉ እየተፈጠሩ ያሉ ችግሮች አጠቃላይ ሁሉም የፖለቲካ ውጤት ናቸው ብለን የምናምለው በክልሉ ያለው የፖለቲካ ዝቅተት፣ የፖለቲካ ውድቀት የፈጠረው ነው። ረሃቡም፣ ማዕቀሉም፣ የፍትህ ህጦትም አጠቃላይ ክልሉ ያለው ችግር ህወሓት ወይ ደግሞ በክልሉ ያለው ስርዓት ወለድ ነው ብለን ነው የምናምነው። ስለዚህ እሱ መቅረፍ የምንችለው ደግሞ በፖለቲካ ተደራጅተን እንድታገል ነው እሱ ማስወገድ የምንችለው። ስለ ትግራይ ወቅታዊ ሁኔታ ሙሉ ዘገባውን በማህበራዊ ገጾቻችን ላይ ታገኙታላችሁ አድማጮች። በሐዋሳ ከተማ በደረሰ የእሳት ቃጠሎ አደጋ እናትና አንድ ልጃቸው ሕይወት ማለፉን የከተማዋ ፖሊስ መምሪያ ገለጸ። መምሪያው እንዳስታወቀው ትናንት እኩለ ሌሊት አካባቢ የደረሰው አደጋ በታቦር ክፍለ ከተማ በሚገኝ የመኖሪያ መንደር ውስጥ ነው። በአደጋው የእናትና ልጅ ሕይወት ማለፉን የመምሪያው ረዳት ኮሚሽነር ግርማ ማቴዎስ ለዶቼ ቬለ ተናግረዋል። ሰዓት ተነስቷል። እናትና ልጅ ናቸው። አንድ ቤት ውስጥ ነው የሚኖሩ። ሁለቱም ታስተዋል። በአደጋው ከጠፋው የሰው ህይወት በተጨማሪ ለጊዜው ግምታቸው ያልታወቀ አስራ አምስት ቤቶች በቃጠሎ መጎዳታቸውን ረዳት ኮሚሽነሩ ተናግረዋል። ፖሊስ የአደጋውን መንስኤ እያጣራ እንደሚገኝ መግለጹን የሐዋሳው ወኪላችን እሸዋን ግዛ ወጋየሁ ዘግቧል። የአዲሱ የቬኔዙዌላ ጊዜያዊ አስተዳደር በማዱሮ ዘመን እስር ላይ የነበሩ በርካታ ታዋቂ የፖለቲካ እስረኞችን ለቀቀ። ጊዜያዊ መንግስቱ እስረኞችን የለቀቀው በዋሽንግተን ጥያቄ መሰረት መሆኑን ፕሬዚዳንት ትራምፕ ተናግረዋል። ከተለቀቁት እስረኞች መካከል በጎርጎሮሳውያኑ 2024 ዓመት በቬኔዙዌላ በነበረ ምርጫ ማዱሮን በመቀናቀን ተወዳድረው የነበሩት እጩና ተቃዋሚው የፓርቲ መሪ ቢያጎ ፔሌሪ ብሎም በ2025 የኖቤል የሰላም ተሸላሚ ማሪያ ማቾዶ ይገኙበታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የእስረኞቹን መፈታት በማወደስ በሚቀጥለው ሳምንት የ2025 የኖቤል የሰላም ተሸላሚዋ ማሪያ ማቻዶ አሜሪካንን እንደሚጎብኙ ተናግረዋል። ማቻዶ አሜሪካ ላይ እንኳን ደህና መጣሽ ስላት በደስታ ነው ሲሉም ትራምፕ አክለዋል። ይሁንና ትራምፕ ምን ሊያደርጉ እንዳቀዱ በዝርዝር አልተናገሩም። በተባበሩት አረብ ኤሚሬቶች የሚደገፈው የደቡብ የሽግግር ምክር ቤት የተሰኘው የደቡብ የመን ተገንጣይ ቡድን መፍረሱን አስታወቀ። የቡድኑ መሪ ከቀናት በፊት ከየመን በባህር ወደ ሶማሌላንድ በመጓዝ ከዚያ በአውሮፕላን ወደ አቡዳቢ መግባታቸውን ሳውዲ አረቢያ መግለጿ ይታወሳል። ቡድኑ ምስራቅ የመን ውስጥ በነዳጅ ሀብት የታወቁ አካባቢዎችን መቆጣጠሩ ከሳውዲ አረቢያ ጋር ውዝግብ ውስጥ ከቶት ሳውዲም በጦር ጀቶች የቡድኑን ታጣቂዎች መደብደቧ ተዘግቧል። በዚህም ምክንያት ቡድኑን በምትደግፈው አረብ ኤሚሬቶች እና በሳውዲ አረቢያ መካከል በተፈጠረው ውዝግብ በአካባቢው ውጥረት ተከስቷል። የደቡብ ሽግግር ምክር ቤት ቦርድ በዛሬው ዕለት ይፋ እንዳደረገው ምክር ቤቱ ራሱን አፍርሶ የመን ውስጥም ሆነ ከየመን ውጭ የሚገኙ ጽሕፈት ቤቶቹን ለመዝጋት ተስማምቷል። ምክር ቤቱ ራሱን ለማፍረስ የወሰነው የደቡብ የመንን የወደፊት እጣ ፈንታ በሚመለከት ሪያድ ላይ ለታቀደው ጉባኤ መንገድ ለመጥረግ እንደሆነ የምክር ቤቱ ዋና ጸሐፊ መግለጻቸውን ሮይተርስ ዛሬ ዘግቧል። አድማጮች በመከታተል ላይ ያላችሁት ከዶቸበለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ኢራን ውስጥ በተከሰተው የኑሮ ውድነት ምክንያት የተነሳው ጸረ መንግስት ተቃውሞ ዛሬም ተባብሶ እንደቀጠለ ነው። የኢራን መንግስት በበኩሉ በአገር አቀፍ ደረጃ የኢንተርኔት አገልግሎትንና የዓለም አቀፍ የስልክ መስመሮችን ዘግቷል። የፈረንሳይ የዜና ወኪል አዣንስ ፍራንስ ፕሬስ እንደዘገበው በኢራን ተቃውሞ ተጠናክሮ የቀጠለው ስደት ላይ የሚገኙት የኢራኑ ልዑል የተቃውሞ ጥሪ ካስተላለፉ በኋላ ነው። የኢንተርኔትና የስልክ መስመሮች ከመዘጋታቸው በፊት በማህበራዊ መገናኛ ብዙሀን የተጋሩ ቪዲዮዎች እንደሚያሳዩት በቴህራንና በሌሎች ከተሞች አደባባይ የወጡ ተቃዋሚዎች ሞት ለአምባገነኑ፣ ሞት ለኢስላሚክ ሪፐብሊክ የሚሉ መፈክሮችን ሲያሰሙታት ታይተዋል። አንድ መቀመጫውን ኖርዌ ያደረገ የኢራን ሰብአዊ መብት መንግስታዊ ያልሆነ ድርጅት እንዳስታወቀው በኢራን ህዝባዊ ተቃውሞ ከጀመረ ወዲህ 45 ተቃዋሚዎች በጸጥታ ኃይሎች ተገድለዋል፣ ከ2200 በላይ ደግሞ ታስረዋል። የሩሲያ ሰው አልባ አውሮፕላን በዩክሬን መዲና ኪቭና አካባቢው ላይ ባደረሰው ጥቃት አራት ሰዎች ተገደሉ። 19 ሰዎች ደግሞ ቆሰሉ። የኪቭ ከንቲባ ቪታሊ ክሊችኮ እንደተናገሩት ጥቃቱ በመኖሪያ ሕንፃዎችና በመሰረተ ልማት ላይም ከፍተኛ ጉዳት አድርሷል። በምዕራብ ዩክሬን በሉቪቭ ከተማ ላይ የደረሰው የባለስቲክ ሚሳኤል ጥቃት እጅግ ከፍተኛ የሚባል ውድመት በመሰረተ ልማት አውታሮች ላይ ማድረሱን የዩክሬኑ ጦር አስታውቋል። መዲና ኪቭ ላይ የሚገኘው የአሜሪካ ኤምባሲ በመጪዎቹ ቀናት ሩሲያ ከፍተኛ የተባለ የአየር ጥቃት ልታደርስ እንደምትችል ትናንት ሐሙስ አስጠንቅቆ ነበር። በሰሜናዊ ጀርመን የጣለው ከባድ በረዶ ረጅም ርቀት የመጓጓዣ ባቡሮችን አስቆመ። ትምህርት ቤቶችም ተዘግተዋል። የጀርመን የአየር ሁኔታ አገልግሎት ዛሬ አርብ በሰሜናዊ ጀርመን ስለተከሰተው ከባድ የአየር ሁኔታ ከትናንት ጀምሮ ሲያስጠነቅቅ ነበረ። ዛሬ አመሻሹ ላይ በሰሜናዊቷ ሃምቡርግ ከተማ ዙሪያ ዳግም ከፍተኛ በረዶ እንደሚጥል ማስጠንቀቂያዎች ተናግረዋል። በሰሜናዊ ጀርመን በተለይም ወደ በርሊን ሲሆን ሃምቡርግ፣ እና ሃኖቨር የሚጓዙ የረጅም ርቀት ባቡሮች ተቋርጠዋል። በከባድ በረዶ ምክንያት ሃምቡርግ ከተማ መሀል ወንዝ ላይ የተዘረጋ ትልቅ ድልድይም ተዘግቷል። ከዚህ በተጨማሪ በሃምቡርግ አካባቢ ትምህርት ቤቶች ተዘግተዋል። ወደ 273 ሺህ የሚጠጉ ተማሪዎች፣ አብዛኞቹ በመንግስት ትምህርት ቤት ውስጥ የሚገኙ ተማሪዎች እቤታቸው እንዲቆዩ ተደርጓል። ከሃምቡርግ ከተማ ሌላ በብሬመን ከተማ እንዲሁም በከፊል በሰሜናዊ ዛክሶኒያ ግዛት ትምህርት ቤቶች ዛሬ ዝግ ሆነው ውለዋል። ይህ ዶቸበለ ነው። ከዶቸበለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። ትግራይ ክልል በኢኮኖሚ ፖለቲካዊና ማህበራዊና ጸጥታ ስጋት ውስጥ መሆኗ ተነገረ። በትግራይ ከሚታየው የጸጥታ ስጋት ሌላ የምግብና የመጠጥ ውሃ ብሎም የህክምና መድኃኒት እጥረት አለ ተብሏል። በተለይ ተፈናቃዮች ከባድ ችግር ውስጥ መሆናቸው ተነግሯል። አዲሱ የቬኔዙዌላ ጊዜያዊ አስተዳደር በማዱሮ ዘመን እስር ላይ የነበሩ በርካታ ታዋቂ የፖለቲካ እስረኞችን ለቀቀ። የሩሲያ ሰው አልባ አውሮፕላን በዩክሬን መዲና ኪይቭ እና አካባቢው ላይ ከባድ ጥቃት አደረሰ። ኢራን ውስጥ በተከሰተው የኑሮ ውድነት ምክንያት የተነሳው ጸረ መንግስት ተቃውሞ ዛሬም ተባብሶ እንደቀጠለ ነው። በሰሜናዊ ጀርመን የጣለው ከባድ በረዶ ረጅም ርቀት የመጓጓዣ ባቡሮችን አስቆመ። ትምህርት ቤቶችም ተዘግተዋል። ዜናው አበቃ። የዓለም ዜና አዜብ ታደሰነች አሰማችን።